እንግዲህ አሁን የምገኘው እዚህ ካሌ በሚገኘው የካሌ መዘጋጃ ቤት ህንፃ ውስጥ ነው። በአሁኑ ሰዓት ጠቅላይ ሚኒስትር ኢማኑኤል ቫልስን ጨምሮ ሌሎች የፈረንሳይ ከፍተኛ ባለስልጣኖች እና እንዲሁም ደግሞ የአውሮፓ ህብረት ኮሚሽን ምክትል ፕሬዚደንት እንዲሁም ደግሞ የአውሮፓ ህብረት የስደተኞች ጉዳይ ኃላፊ እንዲሁም ደግሞ ሌሎች ከዚሁ ጋር በተያያዘ የሚሰሩ አካላት የ ካሌም ከንቲባ ጨምሮ በዚህ ስፍራ ይገኛሉ። በአሁኑ ሰዓትም ጉብኝታቸውን አስመልክተው መግለጫዎችን እየሰጡ ነው የሚገኙት። ከጥቂት ደቂቃዎች በፊትም ይኸው የሉካን ቡድን እዚህ ካሌ በሚገኘው ሆስፒታል ውስጥ በተለይም ከዚህ ስደተኞች ጋር በተያያዘ የአካል ጉዳት እንዲሁም ደግሞ አንዳንድ ችግሮች ያጋጠሟቸውን እነሱን ሂደው ጎብኝተዋል። እንግዲህ ከሰዓት በኋላ የነበረው አጠቃላይ ሂደት ይህን ይመስላል። እንግዲህ በጠዋቱም የተለያዩ የጉብኝትና ተለያዩ እዚህ ካሌ ከሚገኙ አላፊዎች ጋር እነዚሁ ባለስልጣናት ተገናኝተው ተወያይተዋል። ካሌ ውስጥ ወደ ሶስት ሺህ አምስት መቶ የሚሆኑ ተገን ጠያቂዎች እንዳሉ ነው የተመለከተው በዘገባዎች ላይ እና ያያችሁት ነገር አለ አያቸኋቸው። እነዚህን ስደተኞች እንግዲህ በዛሬው ጉብኝት ላይ ከፈረንሳይ ጨምሮ ከተለያዩ ሀገራት የመጡ ከጋዜጠኞች በርካታ የዓለም አቀፍ ጋዜጠኞች ቡድን እዚህ ካሌ ተገኝተዋል። አጋጣሚ ሆኖ ይሄን የጋዜጠኞች ቡድን ለሁለት ከፍለው ነው ወደ ተለያዩ ቦታዎች እንደምንሄድ የተደረገው። እኔ በነበርኩበት የጋዜጠኞች ቡድን ውስጥ ወደ ዩሮ ታናል ወደሚባለው ስፍራ ነው የሄድነው። እንግዲህ በተለይም ፈረንሳይን ከእንግሊዝ ጋር በምድር ውስጥ ለውስጥ የሚያገናኘው የባቡር መስመር የሚገኝበት ስፍራ ነው። እንግዲህ አብዛኞቹ ወደ እንግሊዝ ለመሻገር በዚህ ስፍራ ነው ሙከራ የሚያደርጉት። አንዳንዶቹም እንደዚሁ የሕይወትና የአካል ጉዳት ያጋጠማቸው የሚያጋጥምበት ሁኔታ ነው የነበረው። እንግዲህ በተለይም ከቅርብ ሳምንታት ወዲህ ደግሞ ይህ ስደተኞች ይሄን ታናል አጥር ጥሰው በመግባት በብዛት ሙከራ እያደረጉበት የነበረ ወቅት እንደነበር ይታወሳል። ይሄ ጉዳይ ያሳሰበው የፈረንሳይ መንግስትም ወደዚህ ስፍራ ከፍተኛ የሆኑ ቁጥር ያላቸውን የጸጥታ አባላት ልክ ደግሞ ከብሪታንያ መንግስት ጋርም በመነጋገር ከዛም ተጨማሪ የጸጥታ የጸጥታ ኃይሎችን በማስመጣት ጥበቃውን እያጠናከሩ እንደሆነ ነው የተነገረው። እንግዲህ በስፍራው ተገኝተ እንደተመለከትኩት በአሁኑ ሰዓት ከፍተኛ የሆነ ጥበቃ በስፍራው እንደሚገኝ ነው ያየሁት። ከዛ በተጨማሪም አዳዲስ አጥሮች ተገንብተዋል፣ ቀደም ሲል ከነበሩት ማለት ነው። እንዲሁም ደግሞ የተለያዩ መሳሪያዎችም ያው ጸጥማ ነው ጥበቃውን የሚያጠናክሩ መሳሪያዎችም እየተገጠሙለት እንደሆነ ነው የተገለጸልን። በሌላው ግሩፕ ደግሞ የነበሩት ማለት በሌላ ቡድን የነበሩ ጋዜጠኞች የጎበኙት እዚሁ ካል የሚገኘውን የጁሌ ሴሬ የሚባለውን የ ስደተኞች ጊዜያዊ መቆያ ስፍራ ነው። በዚህ ስፍራ እንግዲህ ይሄ ስፍራ የተገነባው በአሁን በቅርቡ ከጥር ወዲህ ነው። ይሄ የቀን መቆያ ነው። ከሴቶችና ከሕፃናት በስተቀር በዚህ መቆያ ውስጥ የሚያደር የለም። አብዛኞቹ ስደተኞች የግል ንጽህናቸውን የሚጠብቁበት እንዲሁም ደግሞ በቀንም አንዳንድ አክቲቪቲዎችን ወይ ደግሞ እንቅስቃ ስፖርታዊ እንቅስቃሴዎችን የሚያደርጉበትና እርስ በርስ የሚገናኙበት ስፍራ ነው። ይሄ ስፍራ እንግዲህ በዛሬው ዕለት በባለስልጣኖቹ ተጎብኝተዋል። እዛም የሚገኙ ስደተኞችንም እንዳነጋገሩ ነው። ከጉብኝታቸው በኋላ ጠቅላይ ሚኒስትር ኢማኑኤል ባልስ የተናገሩት እንግዲህ በዛሬው ዕለት ትልቁ ነገር ተብሎ የተነገረው ከጉብኝታቸው በኋላ ጋዜጣዊ መግለጫ ሰጥተዋል። ፈረንሳይ የሚቀጠለው የፈረንጆች ሁለት ሺህ አስራ ስድስት በዚህ በካሌ አዲስ የስደተኞች መቀበያ ካምፕ ለመገንባት ፈቃደኝነቷን ገልጻለች ለዚህም የአውሮፓ ህብረት በገንዘብ ድጋፍ እንደሚያደርግ ነው የተገለጸው። ይኸውም ወደ አንድ ሺህ አምስት መቶ የሚጠጉ ስደተኞችን በአንዴ ማስተናገድ የሚችልና አምስት መቶ ሺህ ዩሮ የሚጠጋውን የገንዘብ ድጋፍ የአውሮፓ ህብረት ተጨማሪ የገንዘብ ድጋፍ እንደሚያደርግም በዚህ ወቅት ኮሚሽነሩ ተናግረዋል። አጠቃላይ ግን በዛሬው ዕለት ኢማኑኤል ቫልስ አጽንዖት ሰጥተው የተናገሩት በአሁኑ ሰዓት በአውሮፓ ከስደተኞች ጋር ተያይዞ እየደረሰ ያለውን አስቸጋሪ ሁኔታ ፈረንሳይ ብቻዋን የምትቋቋመው ባለመሆኑ እንደ በቅርቡም የጀርመንና የብሪታንያ መንግስታት አጋርነታቸውን እየገለጹ ይገኛሉ። የተለያዩ ድጋፎችን በማድረግ ማለት ነው ወይ በጋራ ለመስራት። ሆኖም ግን በተለይም እንደ ሀንጋሪ ያሉ እና በተለይም በምስራቅ አውሮፓ የሚገኙ ሀገራት ድንበሮቻቸውን እያጠሩ ይገኛሉ እና ይሄም ከአውሮፓ ኅብረት አላማ ጋር የሚጣረስ በመሆኑ ማንኛውም ስደተኛ አስፈላጊውን ሰብአዊ ድጋፍና ክብር ሊሰጠው ይገባል። ይሄ ላይ ነው ቅድሚያ መሰጠት ያለበት የሚል አስተያየት ሰጠዋል። ስደተኞችን አግኝተች ነበረ። እዛ አካባቢው ላይ ማንንም ስደተኛ ለማግኘት አልቻልኩም። ምክንያቱም ስደተኞች በብዛት የሚኖሩበት ከካሌ ከተማ ወጣ ብሎ የሚገኝ ስፍራ ነው። በመሆኑም እኛ በነበርንበት አጋጣሚ እነሱን ለማግኘት ወይም ደግሞ ለማየት እድሉን አላገኘንም። ሁኑም ያው አጠቃላይ ደግሞ የጸጥታው የከተማው የጸጥታ ሁኔታ በዛሬው በጣም የተጠናከረ በመሆኑ አብዛኞቹ ስደተኞች ካሉበት ቦታ እንዲወጡ ስላልተደረገ ይህን ያህል እንቅስቃሴ በከተማ ውስጥ ለማስተዋል አልቻልኩም። ሃይማኖት፣ ጥሩ نخ لا ست أشن مع برارية عم سجن على له وده في بسفيو إن ملسبة على إن يهين جوبينيتشن بتملكته. بتعمي ما مسجن على له